የዩናይት ስቴትሷ ቀዳሚት እመቤት ሚሸል ኦባማ ዋሽንግተን ዲሲ ላይ ለተሰበሰቡ አምስት መቶ የአፍሪካ ወጣቶች ዛሬ ባደረጉ ንግግር በሴት ልጆች ትምህርትና ደህንነት ትኩረት ሰጥተዋል። የስብሰባውን ሂደት እየተከታተለ ያለውን ሄኖክ ሰማግዜርን ሰለሞን አባተ በስልክ አግኝቶ አነጋግሮታል። Goodness! Look at you all. Oh, please sit, sit, rest. <laughs> How has everything been? Exciting. So you you've talked to a lot of important people. My husband, he was here. Huh? ከተለያዩ የአፍሪቃ ሀገሮች ተመርጠው ወደ ዩናይትድ ስቴትስ የተጋበዙ አምስት መቶ ወጣት አፍሪካውያን መሪዎች ከትናንት በስቲያ ሰኞ ሐምሌ 21 2006 ዓ ም ከፕሬዚደንት ባራክ ኦባማ ጋር ተገናኝተዋል። የአፍሪቃን የፖለቲካ መሪዎች በሚቀጥለው ሳምንት ለውይይት የጋበዙት ፕሬዚደንት ባራክ ኦባማ ከአፍሪካ ሀገሮችና ሕዝቦች ጋር በእኩልነት ላይ የተመሠረቱ ግንኙነቶችን ማድረግ ተገቢ ነው ሲሉ ለወጣቶቹ መግለጻቸው መዘገቡ ይታወሳል። ለዚህ የአፍሪካና የዩናይትድ ስቴትስ ግንኙነት ዋልታዎቹ ወጣቶች ናቸው ብለዋል ፕሬዚደንቱ። ወጣቶቹ ፕሬዚደንት ኦባማን ከማግኘታቸው በፊት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና ከተወካዮች ምክር ቤቱ ወይም ከኮንግረሱ አባላትም ጋር ተነጋግረዋል። በትናንት ውይይታቸው ደግሞ የአፍሪካ ወጣቶች በየሀገሮቻቸው ምጣኔ ሀብቶች ላይ ያላቸውን ሚና መቅረዋል። ዛሬ የዩናይትድ ስቴትስ ቀዳሚት እመቤት ሚሸል ኦባማ ንግግር አድርገውላቸዋለሁ ወጣቶቹ የስብሰባውን ሂደት እየተከታተለ ያለውን ሄኖክ ሰማግዜርን የስልክ መስመር ላይ ይዣዋለሁኝ። እንደምናመሸ ሰለሞን። እንደምናመሸ ሄኖክ። ምን ይመስላል የዛሬው ሁኔታ? እስቲ ንገረን። በዛሬው ዕለት ቀዳማዊት እመቤት ሚሼል ኦባማ አስቀድመ እንደገለጽከው ከተለያዩ የአፍሪካ ሀገሮች ለተውጣጡ አምስት መቶ ወጣቶች ያደረጉት ንግግር በሴት ልጆች ትምህርትና፣ በሴት ልጆች መብት፣ እንደዚሁም ለሴት ልጆች የማደግ እንዲሁም የመሪነት እድልን ስለመስጠት ነው እንነጋገር ያሉት ቀዳማዊት እመቤት ሚሼል ኦባማ። As John alluded to, girls' education, and across the globe, the statistics on this issue are heartbreaking. john has to work any day that he not get up, and he bet the cat misses up the name that good day is <laughs> he to Martin. But I'm not gonna say that good day, but I has a jig በአሁኑ ጊዜ የዓለም አቀፍ በአለም አቀፍ ደረጃ ስልሳ ሁለት ሚሊዮን ሴቶች ልጆች የትምህርት ዕድል የላቸውም። ከነዚህ ሰላሳ ሚሊዮኑ ከሰሃራ በረሃ በታች ያሉ የአፍሪቃ ሴቶች ልጆች ናቸው። በፓኪስታን እንዳየነው ማላላ ዩሱፍ ዜ በታሊባን ጠመንጃ አንጋቢ አናቷ ላይ የተመታችው ትምህርት አትማሪም ተብላ ነው። በናይጄሪያ ከሁለት መቶ በላይ የሚሆኑ ሴቶች ልጆች ከትምህርት ቤት መኝታቸው በቦኮ ሐራም አሸባሪዎች የተጠለፉት በዚሁ ሁኔታ ነው። እንዳይማሩ ነው የተፈለገው። ሴቶች ልጆች ሲማሩም ታዲያ አደጋ እያንዣበበባቸው ነው። ባለቤቴ በዚህ ሳምንት መግቢያ ላይ እንደተናገረው ግን ሴቶች ልጆች ትምህርት ሳይማሩ ሲቀሩ የነሱ የማደግ ዕድል ብቻ አይደለም የሚወሰነው። ነገር ግን በድህነት ሰላም፣ በማጣትና በበሽታ ተይዘው ሊኖሩ ይገደዳሉ። የሀገራቸውም የበበልጽግና የማደግ ዕድል ነው የሚገደበው በንግግራቸው እነዚህን ወጣቶች አበረታተዋል። የአፍሪካ የደም ዝውውር አውታር ለመሆን የሚያስችል በፖለቲካም፣ በምጣኔ ሀብትም፣ በመብት መከበርም እንዲሁም በሕዝብ አስተዳደር እውቀት ያላቸው ወጣቶች ናቸው ብለዋል ሚሼል ኦባማ ይ ም ፍ ማ ኤንጂስ በእውነቱ እስከ ዛሬ ላሳካችኋቸው ነገሮች እጅግ ከፍተኛ አድናቆት እንዳለኝ ልገልጽላችሁ እወዳለሁ። አብዛኞቻችሁ የኔ ዕድሜ ግማሽ እንኳን አትሆኑም። ነገር ግን ከወዲሁ የንግድ ተቋማትን መንግስታዊ ያልሆኑ ድርጅቶችን መስረታችኋል። የአገሮቻችሁ መንግስታት አባላት በመሆን አገልግላችኋል። በርካታ ዲግሪዎች አሏችሁ። በርካታ ቋንቋዎች ትናገራላችሁ። ስለዚህ የአፍሪቃ የደም ስር የሆነውን ትኩስ ኃይል ተሰጦና ብዙሃነትን የምትወክሉ እናንተ ናችሁ። በጣም ነው የምታኮሩን። እዚህ ዩናይትድ ስቴትስ ስናስተናግዳችሁ እጅግ ደስ እያለን ነው። እንግዲህ በዓለም ዙሪያ ስለ ሴት ልጆች ትምህርት ባደረጉት ንግግር ተጨማሪ መዋለንዋይ ማፍሰስ ብቻ አይደለም ለውጥ ሊያመጣ የሚችለው የአስተሳሰብ ለውጥ ማምጣት ያስፈልጋል። እናቶች፣ አባቶች፣ ቤተሰቦች፣ ማህበረሰቦች በሴት ልጆች ትምህርት ለሴት ልጆች እድልን በመፍጠር ማመን መቻል አለባቸው። የማህበረሰብ አስተሳሰብን መቀየር ያሻል በማለት ነው እንግዲህ ንግግር ያደረጉት ቀዳማዊት እመቤት ሚሼል ኦባማ። በንግግራቸው ስለ ራሳቸው ስለ ቤተሰባቸው ታሪክ እና የዩናይትድ ስቴትስን ታሪክ ከአፍሪካ ታሪክ ጋር እያዛመዱ በዓለም ስላሉ በተለይ በሴት ልጆች ትምህርት በሴት ልጆች እድል የመፍጠር ስራዎች ላይ የነበሩ ፈተናዎችን ገልጸዋል። ቀዳማዊት እመቤት ሚሼል ኦባማ እኔ አፍሪካ አሜሪካዊ ሴት ነኝ፣ ለአፍሪካ ደግሞ በጣም ቅርብ ነኝ። አራት ጊዜ ልጆችን እናቴን ይዤ ወደ አፍሪካ ተጉዣለሁ እና በደሜ አፍሪካዊነት ይፈሳል ካሉ በኋላ ከፕሬዚዳንት ኦባማ ጋር ባደረጉት ንግግር ፕሬዚዳንቱ አሳሰቧቸው። ሴቶችን የማያከብር ማህበረሰብ ለማደግ ያለው ተስፋ የጨለመ ነው ብለው ነበረ። ይህንኑ አክለው ሚሼል ኦባማ ሴቶች በአፍሪካ ህልማቸውን እንዳያሳኩ ወደኋላ መቅረታቸው ያሳስበኛል። በአፍሪካ በእርግጥ በርካታ አበረታች ለውጦች ተመዝግበዋል። በፖለቲካም፣ በማህበረሰብ መሪነትም፣ በትምህርትም ወዘተ አሁንም እያስመዘገቡ ይገኛሉ። ግን ብዙ መስራት ያስፈልጋል ብለዋል ሚሼል ኦባማ። ሰለሞን እንደ አንድ ለአድማ ተጫዋቾችም ለወጣቶቹ በተለይ ብዙዎቹ አይምሯቸው ላይ የቀረ ሳነጋግራቸው በቀዳማዊት እመቤት ሚሼል ኦባማ ለእነዚህ ወጣቶች ወደፊት ለመራመድ ስታስቡ አሉ ፈተናዎቻችሁ ብዙ ናቸው። ችግር ሲገጥማችሁ ደግሞ ሁልጊዜ ኔልሰን ማንዴላን አስቡ። የማይነጋ ሲመስላችሁ፣ አንድ ነገር የማይሳካ ሲመስላችሁ ሊሳካ መሆኑን አስቡ። ለዚህም የኔን ምሳሌ ተመልከቱ። የማይሳካ የሚመስል ሁሉ መሳካቱ በእኔ ሕይወት ታይቷል ብለዋል። እናትና አባቶቼ ዘረኝነት በነበረባት ዩናይትድ ስቴትስ ያደጉና የኖሩ ሲሆን፣ እኔ ደግሞ በተሻሉ የትምህርት ተቋማት የትምህርት እድል አገኘው ዛሬ ደግሞ በዋይት ሃውስ እኖራለሁ ሲሉ ተማሪዎቹ እንደዚሁም እነህ የአፍሪካ መሪዎች ወጣት መሪዎች ቆመው ነው እያጨበጨቡ በተስፋና ከቀዳማዊት እመቤት ሚሸል ኦባማ ከታሪካቸውም የሚማሩትን እንደዚሁ በደስታ የገለጹት ሰለሞን። አመሰግናለሁኝ ሄኖክ። አመሰግናለሁ ሰለሞን።